ጤናና አካባቢ። ጥጥ የቡርኪና ፋሶ ነጭ ወርቅ በመባል የሚታወቅ ምርቷ ነው። ለበርካታ አስርተ ዓመታት የምዕራብ አፍሪካዊቱ ሀገር የጥጥ ምርት ከአህጉሩ በምርጥነት ይታወቅ ነበር። በ1990ዎቹ የተከሰቱት ጥጥ አምካኝ ተባዮችና ድርቅ የቡርኪና ፋሶን የጥጥ ምርት እንዳለ አውድመው አምራቾቿን ለክስረት ዳርገዋል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ዘረመላቸው የተለወጠ ዘሮች ጊዜያዊ የተሻለ ውጤት እንደሚያሳዩ የዘርፉ ተመራማሪዎች ይናገራሉ። ምርት ከተገኘ ድርቅም ሆነ ተባይ መቋቋም ከተቻለ ጥቅም ላይ ቢውሉ ምን ችግር አለ ሊባል ይችላል። የአዝርዕት ተመራማሪዎች ግን ምክንያት አላቸው የቡርኪና ፋሶን ተሞክሮ መነሻ አድርገን ጥቅሙን ከጉዳቱ ለመቃኘት አብረን እንቆይ። ቡርኪና ፋሶ የጥጥ ምርቷን የሚጎዳ ቀውስ ሲገጥማት ሞንሳንቶ በመባል የሚታወቀው የአዝርዕትን ዘረመል በቴክኖሎጂ በመለወጥ ተግባር የተሰማራ ድርጅት ችግር መቋቋም የሚችል ዘረመሉ የተለወጠ ጥጥን ማብቀል ብትጀምር ይህ እንደማይከሰት እና የምርቱን መጠን ከፍ እንደሚል መፍትሄ በሚል ሀሳቡን አቀረበ። ከጎርጎሮሳዊ 2003 ዓ ም አንስቶም የቡርኪና ፋሶ መንግስት ለዚህ ጉዳይ ከሞንሳንቶ ጋር ውል ተፈራረመ። ዘረመሉ የተለወጠው የጥጥ ዘር ለአምራች ገበሬዎቹ ታደለ። ሰባ በመቶ የሚሆነው የጥጥ ማብቂያ ሄክታር መሬትም በዚህ የጥጥ ዘር ተሸፈነ። የተገኘው ውጤት ግን ዘላቂነት አልነበረውም። ውሎ አድሮ ነገሮች ተለዋወጡ። የቡርኪና ፋሶ ፕሬዚደንት ሮክ ማርክ ካቦሬ በሚያዝያ ወር ላይ ከመጪው ጎርጎሮሳዊ ዓመት 2018 ጀምሮ ዘረመሉ የተለወጠ ጥጥ በሀገራቸው መሬት ላይ እንደማይዘራ ተናገሩ። ቀደም ሲል የአካባቢ ተፈጥሮ ተሟጋቾች እርምጃውን በይፋ ሲተቹ ሰሚ አላገኙም ነበር። ጥጥ አምራች ገበሬዎቹ ዘረመሉ የተለወጠው ጥጥ እንደ ማንኛውም ጥጥ ለጨርቃ ጨርቅ ፋብሪካ የሚቀርብ መሆኑን ቢያምኑም ጥራቱ እንደ ነባሩ ጥጥ እንዳልሆነ፣ በዓለም ገበያ ላይም ተፈላጊነቱ ቀንሶ ዋጋው ዝቅተኛ በመሆኑ ገበያቸው ሲያሽቆለቁል አስተውለው ቁጣቸው ግሎ ሲያማርሩ ከርመዋል። የቡርኪና ፋሶ ሶስት ግዙፍ የጥጥ አምራቾች ና የጥጥ አምራቾች ማህበራት እንደሚሉት ከጎርጎሮሳዊ 2011 እስከ 2016 ዓ ም ባሉት ጊዜያት የሰማንያ ሁለት ሚሊየን ዶላር ክስረት ደርሶባቸዋል። ዘረመሉ የተለወጠ የጥጥ ዘር ያቀረበላቸው ሞሳንቶም ካሳ እንዲከፍላቸው ጠይቀዋል። ሆኖም ድርጅቱ የቀረበበትን ወቀሳ በቀላሉ የሚቀበል አልሆነም። እንደውም አምራቾቹ ከሱ ያገኙትን የጥጥ ዘር በመዝራታቸው የጥጥ ምርታቸው መጨመሩን እንዲሁም ብዙ የተባይ ማጥፊያ መጠቀም እንዳላስፈለጋቸው በመግለጽ ይሞግታል። ኢትዮጵያዊው የዘረመልና የአዝርዕት ተመራማሪ ዶክተር መላኩ ወረደ ዛሬ ይህ ጉዳይ እንደ ችግር ቡርኪና ፋሶ ላይ ተነስቶ አደባባይ ወጣ እንጂ ነባር ዘሮችም በዘረመል ኢንጂነሪንግ እየለወጡ የአፍሪቃ ሀገራት እንዲጠቀሙበት ሲደረግና ሲያከራክር መቆየቱን ገልጸውልናል። ቡርኪና ፋሶ ስለተከሰተውም እንዲህ ያስረዳሉ። አየች አንድ ጂን እራሱም ይለውጣል ይለወጣል። ያ የነበረው የሚፈለገው ባህሪ ቀጣይነት ይኖረዋል ማለት አንዳንድ የአራት ዓመት ምን ውስጥም ሊከስም ይችላል። ሌላ እንትን ይችላል ወይም ደግሞ ያ የእሱ ባላንጣ የሆነው ማለት ነው ክፍል ደግሞ እራሱንም ሊለውጥ ይችላል። ይሄ እንኳን ባይሆን አሁን የሆነው ምንድን ነው? ያቺ ጅን ወይም ሚውቴት ምሉታል አድርጋለች ወይም የሆነ ሀይሏ አከተመ ሲያከትም ጉድፈላ አሁን ዘረመላቸው የሚለወጥ የተለያዩ ዘሮች እንግዲህ ሲጀመር በብዛት ምርት እንዲሰጡ ወይም ደግሞ አሁን እንደተባለው ተባይ ለመከላከል ወይ ደግሞ ድርቅን ለመቋቋም ምናምን ተብሎ ነው እና በትክክል ይሆናሉ ወይ ለጊዜ ሆነ እኮ አልኩስ፣ ቀጣይነት የለውም ግን ለውጥም ደግሞ ያመጣሉ እንዳት እኮ እነሱ እኮ ያቺን ጂን እዛ ውስጥ የሚያካትቱት ቴክኖሎጂውን ስራ ላይ ለማዋል ለመግቢያ ነው የሚጠቀሙበት። በፊትም ገና እንደመጣም እኮ ከጥቅሙ ጉዳቱ ይበዛ ነበረ ለማለት እኮ ነው። ያቺ አንገብጋቢ ጎኗን ለጊዜው መፍትሄ ይኖራታል። ሌላው ምን መሰለሽ፣ ያቺ ይሄንን ሀይል አመንጨ እንትን ያለችው ጂን፣ እሷ እኮ ያንን በጎ ነገር ማምጣቷን ብቻ አይደለም ተጓዳኝ የሆነ ደግሞ ተጽዕኖ የሚመጣበት ጊዜ አለ። ይሄ እንኳን ለጊዜው ብንተወው እራሷ በራሷ የምትሰጥሽ እርካታ ዘላቂነት የለውም። የጥጡን ጠር በማጥፋት እኮ ሌላውን ሁሉ ጥቅም ታገኛለች ማለት አደለም። እዛ ላይ እኮ ማአት ግብአት ይኖራል ሌላ ከገበሬው አቅም በላይ ማዳበሪያው፣ ሌላ ሌላ በሽታም ይኖራል። እሱ እንደዚህ ጎልቶም ባይታይ ዘረመላቸው የተለወጠ ዘሮችንና የአዝርእት ተባይ ማጥፊያ ኬሚካሎችን የሚያቀርበው ሞሳንቶ በቡርኪና ፋሶ ጥጥ ብቻ ሳይሆን ከአውሮፓ ኮሚሽንም በኩል ጠንከር ያለ ጥያቄ ቀርቦበታል። ድርጅቱ ለአዝርእት ተባይ ማጥፊያነት የሚያቀርበው አንድ ኬሚካል ለካንሰር ሊያጋልጥ ይችላል በሚለው ክስ ምክንያትም ካለፈው ሰኔ ወር አንስቶ ተጨማሪ ምርመራና ማረጋገጫ እንዲደረግበት የአውሮፓ ህብረት ወስኗል። ቡርኪና ፋሶ የገጠማትን ኪሳራ በመጥቀስ ዘረመሉ የተቀየረ የጥጥ ዘርን ከእንግዲህ ላለመዝራት ብትወስንም ደቡብ አፍሪቃ፣ ግብፅና ሱዳን ይህንኑ የጥጥ ዘር ማምረታቸውን ቀጥለዋል። ማላዊ፣ ኬንያ፣ ዩጋንዳ፣ ናይጄሪያና ጋናም የማሳላይ ሙከራዎችን በማካሄድ ዘረመላቸው የተለወጠ ዘሮችን የማብቀል ውሳኔ በየሀገራቸው እየተጠባበቁ እንደሚገኙ በደቡብ አፍሪካ ጆሃንስበርግ የሚገኘው የአፍሪቃ ብዛሀ ሕይወት ማዕከል ተመራማሪ የሆኑት ሀይደ ስዋምቤ ይናገራሉ። ቡርኪና ፋሶ ውስጥ ችግሩን ካየም በኋላ ናይጄሪያ ዘረመሉ የተለወጠ የጤት ዘር እንዲዘራ መፍቀዷ በጣም አስገራሚ ነው ይህ የአፍሪካ መንግስታት ቁጭ ብሎ ከዚህ ቴክኖሎጂ ጋር እንዴት ወደፊት መዝለቅ እንደሚቻል እንዲወያዩበት ያደርጋቸዋል ብለን ጠብቀን ነበር ሆኖም እስካሁን አላደረጉትም የነገሩን አስቸጋሪነት የተረዱትና የመንግስታቸው እርምጃ ያሳዘናቸውን ናይጄሪያውያን ግን ዝም አላሉም ማሪያን ባሴ ኦርቮጂ የህግ ባለሙያ ናቸው ለአካባቢ ተፈጥሮ መብት የሚሟገተው የመሬት ወዳጆች የተሰኘው ተቋም የናይጀሪያ የሰብአዊና የምግብ መብቶች ተሟጋች እንዲሁም የምግብ ሉዓላዊነት መርሃ ግብር ስራ አስኪያጇ የተሰጠው ፈቃድ አጠያያቂ ነው ይላሉ። ለሞንሳንቶ ፍቃዱን የሰጠው ብሔራዊ የብዝሃ ሕይወት ደህንነት አስተዳደር ተቋማችን ነው። እርምጃው ከፍተኛ ተቃውሞ አስከትሏል። ምክንያቱም ፍቃዱ የተሰጠበት መንገድ አጠያያቂ ነው። ፍቃዱ የተሰጠው ይሁድ ቀን ሲሆን፣ በማግስቱ ደግሞ በዓል ነበር። አሁን አምስት ሚሊዮን የሚሆኑ ጉዳዩ የቆረቆራቸው ናይጄሪያውያን ገበሬዎች፣ ሴቶች፣ ተማሪዎች፣ ሲቪል ማህበራት ጭምር ፍርማቸውን አሰባስቦ ለተቋሙ ልከዋል። ግሪንፒስ የተሰኘው ለአካባቢ ተፈጥሮ መጠበቅ የሚሟገተው ድርጅት እንደሚለው በመላው ዓለም ከተዘሩት ዘረመላቸው የተለወጠ ዘሮች ዘጠና በመቶ የሞሳንቶ ነው። ዩናይትድ ስቴትስም ዘረመላቸው የተለወጠ የምግብ ምርቶች ለገበያ መቅረባቸውን ታበረታታለች። ሀይደ ስዋምቤ በጻፉት አንድ ጽሁፍ የማይክሮሶፍት መስራች ቢል ጌትስ ና ባለቤታቸው ሚሊንዳ ጌትስም አፍሪቃ ውስጥ የሚከሰተውን ረሃብ ለመቆጣጠር ዘረመላቸው የተለወጠ ዘሮችን መጠቀም ያስፈልጋል በሚለው ፕሮጀክታቸው አማካኝነት ከፍተኛ ገንዘብ እንደሚያፈሱ አመልክተዋል። ሰዋምቤ እንደሚሉት የአፍሪቃ መንግስታት ሞንሳንቶንና የዘረመል ኢንጂነሪንግ እንዲስፋፋ የሚያበረታቱትን አካላት የመቋቋም አቅማቸው ደካማ ነው። ዶክተር መላኩ እንደሚሉት የነባር ዘሮችን ዘረመል በመለወጥ ለገበሬዎች የሚያቀርቡት ድርጅቶች ችግሮች በተከሰቱበትና ልማት ባልተስፋፋበት አካባቢ መፍትሄ ነው ብለው ይዘው ስለሚቀርቡ በቀላሉ ተቀባይነት ሲያገኙ ይታያል። ኢትዮጵያ ዘረመላቸው የተለወጠ ዘሮች ላይ ጠንካራ አቋም እንዳላትና ነባር ዘሮችን እንዳስፈላጊነቱ እንዲጎለብቱ ማድረግ ላይ እንደምታተኩርም ዶክተር መልአኩ ወረደ አክለው ገልጸዋል። በነገሮች ላይ እኛ ኮ አሁንም እየተደረገ ነው በኢትዮጵያ ውስጥ ብዛ ህይወት ከባድና ጽኑ አቋም አለው ኮ በእንዲህ አይነት ሙያ ላይ አሳይተናል። ድሮ እነዚህ ነባር ዝርያዎች እንደውም ብናጎለብታቸው ይችን ቃላት ትርሺ ብናጎለብት ማለት በእንግሊዝኛ የተጠቀመ ኤንሃንስ ብናረጋቸው ማለት ኢምፕሩቭሜንት የሚለው የእነሱ እንትን ነው። እኛ ኤንሃንስ ማለት የነባሩን ባህሪ ሳትለውጪ በላው ላይ የሚያጎለብተው ነገር መጨመር ማለት ነው። የጆሃንስበርጉ የአፍሪቃ የብዙ ህይወት ማዕከል እንደሚለው ሰማንያ በመቶ የሚሆነው ምግብ አፍሪቃ ውስጥ የሚመረተው በአነስተኛ ገበሬዎች ነው። ዘረመሉ የተለወጠ ዘር ንግድ ውስጥ ያሉት መክሰራቸው አይቀርም። ምክንያቱም በማዕከሉ የምርምር ተግባር የተሰማሩት ሀይዲ ስዋምቤ ይናገራሉ። ቴክኖሎጂው በጣም ውድ ነው። ዘረመላቸው በተለወጠ ዘሮች ለመስራት ቢያንስ 500 ሄክታር መሬት ያስፈልጋል። በአፍሪካ ደግሞ በአማካኝ ለእርሻ የሚኖረው ከአንድና ከ10 ሄክታር መሬት አይበልጥም። ይህም እጅግ ትልቅ ነው። ይህ ስቅል ካልተጠበቀ ዘረመላቸው የተለወጠ ዘሮችን ይዞ የትም መድረስ አይቻልም። ምክንያቱም በጣም በጣም ውድ ነው። እሳቸው እንደሚሉት የደቡብ አፍሪካ ገበሬዎች ዘረመሉ የተለወጠ የበቆሎ ዘር ለመግዛት ብዙ ገንዘብ ማውጣት አለባቸው። አንዴ ያንን መዝራት ከጀመሩም በየአመቱ ዘር መግዛት ይኖርባቸዋል። እንደ ነባሩ ዘር ከበቀለው ለዘር ተብሎ የሚቀነስ የለም። በዚያም ላይ ጸረ ሰብል ተባይ መድኃኒቶችም ሆነ ማዳበሪያ ከሞሳንቶ ይገዛሉ። ዘረመላቸው የተለወጠ ዘሮችን ለሽያጭ የሚያቀርቡ ድርጅቶች ለአየር ንብረት ለውጥም ሆነ ለተለያዩ ችግሮች ተጋልጠው ሕዝባቸውን መመገብ ያልቻሉ ሀገራትን አሁን በሚያደርጉት የማግባባት ስልት በቀላሉ ማንበርከክ እንደሚችሉ ነው ባለሙያዎቹ የሚናገሩት። ሞሳንቶን በምሳሌነት ያነሱት ዶክተር መላኩ ወረደ ከ15 ዓመታት በፊት ድርጅቱ ስራው ተቀባይነት እንዲያገኝ ለሚያካሂደው ዘመቻ ሰባ ቢሊዮን ዶላር መድቦ ይንቀሳቀስ እንደነበር ሳይጠቅሱ አላለፉም። ዘረመላቸው የተለወጠ ዘሮች ላይ ሊደረግ ስለሚገባው ጥንቃቄ ሙያዊ አስተያየታቸውን ያካፈሉንን ዶክተር መላኩ ወረደን እያመሰገንን ለዕለቱ ያልነውን በዚሁ አበቃን። አድማጮች፣ አስተያየት ጥቆማችሁን ላኩልን። ሸዋየ ለገሰ ነኝ። ሰላም ሆኑ።